ጥያቄ አምስት ለእላህ እያሉ አምላካችን አላህ የት ነው? መልስ አላህ ሰማይ ላይ ከዓርሹ ከፍ ብሎ ከፍጡራን ሁሉ በላይ ነው ያለው። የላቀው አላህ እንዲህ ብሏል። አረሕማኑ ዓለ ልዓርሽ እስተዋ። እርሱ አረሕማን ነው፣ በዓርሹ ላይ ለሱ ክብር በሚስማማ መልኩ ከፍ አለ። እንዲህም ብሏል وهو القاهر فوق عباده وهو الحكيم الخبير ارْسُوكَ كباروچو بلايسي هون في نو ارسوم